የአርበኞች ግንቦት ሰባት ንቅናቄ ወደ ፖለቲካ ፓርቲነት መቀየሩ ተገለጠ። ይህ የተገለጠው ንቅናቄው ዛሬ ባህር ዳር ሲገባ መሪው ዶክተር ብርሃኑ ነጋ ባሰሙት ንግግር ነው። አስቴር ምስጋናው ከስፍራው ዘግባለች። በሺዎቹ የሚቆጠሩ የባህር ዳር ከተማ ነዋሪዎችና የንቅናቄው ደጋፊዎች በተገኙበት የአርበኞች ግንቦት ሰባት ለፍትህና ለዲሞክራሲ ንቅናቄ አመራሮች የዜግነት ፖለቲካ ላይ ያተኮረ ንግግር አድርገዋል። በአቀባበል ስነስርዓቱ ላይ የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ ያሉት ነገር ቢኖር የፌዴራል ስርዓቱ አወቃቀር በትክክል ከተተገበረ ለኢትዮጵያ የሚበጅ ነው። አንዳንድ ወገኖች ችግራችን ፌዴራላዊ አወቃቀር እንደሆነ ያስባሉ። ይህ ትክክል አይደለም። በትክክል በስራ ላይ ከዋለ ፌዴራላዊ አወቃቀር ለኢትዮጵያ ተመራጭ ስርዓት ሊሆን ይችላል። አሁን ያለው የክልሎች አወቃቀር ሆነ ብሎ ጠብ ለመጫርና ኢትዮጵያን ለማዳቀም ተብሎ የተዋቀረ ነው። ከዚህ በላይ የክልሎች አወቃቀር ራሱ የፖለቲካ ፓርቲዎቻችን በዘር እንዲደራጁ የሚገፋፋ ሆኗል። በዘር የማሰብ ችግር ደግሞ ከፓርቲዎችም አልፎ የዕለት ተዕለት ማኅበራዊ ሕይወታችን ውስጥ ገብቶ ሕይወታችንን እያመሰቃቀለው ነው። ይህንን በማመኑ ነው ንቅናቄው ወደ ሀገራዊ ፓርቲ ለመቀየር የወሰነው ይላሉ፣ ፕሮፌሰር አርበኞች ግንቦት ሰባት ወደ ፖለቲካ ፓርቲነት እንዲቀየር አባላቱ ወስነዋል። በዚህ ውሳኔ መሰረት፣ የሚመሰረተው ፓርቲ በዘር ላይ ሳይሆን በዜግነት ላይ ያተኮረ ፖለቲካ እንዲኖር ይታገላል። የምናቋቁመው ፓርቲ የኢትዮጵያውያን መብት በክልል እንዳይገደብ አጥብቆ ይታገላል። ለኢትዮጵያ ፌዴራላዊ አወቃቀር ይበጃታል የሚለው ከቅንጅት ጊዜ ጀምሮ ያለው እምነት አሁንም አለ። የንቅናቄው ዋና ጸሐፊ አቶ አንዳርጋቸው ጽጌ የአማራ ሕዝብ ከየት ወደ የት የሚል መጽሐፍ ጽፈው እንደነበር አስታውሰው፣ እየቆየው ሳስበው ግን በብሔር መሰብሰብ የወያኔን ታሪክ እንደመድገም ነው ይላሉ። በአማራነት በመሰባሰብ የምንጠቅመው ወያኔን እንጂ የአማራነት ባይሆን የሚል መደገሪያ የወያኔ አጀንዳ አስፈጣሚ ሆንላለው እንጂ የአማራ ህዝብ አስከባሪ አልሆንም የሚል ስጋቱ። በዛሬው የንቅናቄው አቀባበል ላይ የባህር ዳር ከተማ ከንቲባ አቶ ሙሉቀን አየሁ፣ አቶ ሽባባውን ያባት፣ እንዲሁም ሌሎች የንቅናቄው አመራሮች ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር።